ጤናና አካባቢ የዓለም የጤና ድርጅት እና የተባበሩ መንግስታት የህጻናት መርጃ ድርጅት ዩኒሴፍ በጋራ አንዲት እናት ልጇን በተገላገለች አንድ ሰዓት ውስጥ ህጻኑን ማጥባት እንድትጀምር ይመክራሉ ማጥባቷንም እስከ ሁለት ዓመት እንድታዘልቅም ያሳስባሉ በተለይ እስከ ስድስት ወር አንድ ህጻን የእናት ጡት ወተት ብቻ እንዲመገብም አጽንኦት ይሰጣሉ። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ። ልጆቻቸውን ጡት የሚያጠቡ እናቶች ቁጥር መጨመር በጨቅላነታቸው የሚቀጠፉ ልጆችን ሕይወት የማዳን እድልን ከፍ በማድረግ ልጆቹ አስተዋይና ቀልጣፋ እንዲሆኑ እንደሚረዳ የተባበሩ መንግስታት ድርጅት የጡት ማጥባት ሳምንትን አስመልክቶ ይፋ ያደረገው ዘገባ ያመለክታል። በዓለም አቀፍ ደረጃ የጡት ማጥባት ሳምንት ዘንድሮ ለ25ኛ ጊዜ ነው የታሰበው ካለፈው ሐምሌ 25 እስከ ነሐሴ 1 2009 ዓ.ም ድረስ። እናቶች ለጨቅላ ልጆቻቸው ጡት እንዲያጠቡ ቢመከርም ሰራተኛ የሆነች እናት ለልጇ ይህን ለማድረግ በቂ እድል እንዳልተመቻቸላት የሚናገሩም አልጠፉም። ለጥቂት ደቂቃዎች አብረን በመቆየት እንቃኘው። ለእናቶች ልጆቻቸውን ቢሮቸው ውስጥ ይዘው ለመገኘት በጣም አዳጋች ነው። በዚያም ላይ ይህም ቢሆን እናቲቱ በምትሰራው የስራ አይነት ላይም የተመረኮዘ ነው የሚሆነው። የቢሮ ሰራተኛ ላትሆን ትችላለች። ሜዳ ላይ የተለያየ ስራ የምትሰራ ከሆነ ሌላ ሰው ልጇ መጥባት ሲኖርበት ሊያመጣላት ያስፈልግ ይሆናል። እንግዲህ እነዚህ ከእንቅፋቶቹ ጥቂቶቹ ናቸው። ፓትሪሺያ ኬርኒ በካሜሩን የጤና ጥበቃ ሚኒስቴር የቤተሰብ ደህንነት ዘርፍ ክፍል ባልደረባ ናት። እሷ የምትሰራበት ክፍል በተለይ እናቶች ልጆቻቸውን እስከ ስድስት ወራት ጡት እንዲያጠቡ አዘውትሮ ያበረታታል በዚህ ምክንያት ፓትሪሺያ ኬርኒው አንዲት እናት ስድስት ወር የወሊድ ፈቃድ ሊሰጣት ይገባል ስትል ትሞግታለች ካሜሮን ውስጥ እናቶች ሰራተኞች ከሆኑ ልጆቻቸውን ጡት ማጥባት እንዲችሉ የሁለት ወር ፈቃድ ይሰጣቸዋል ሁለት ወር ሲያበቃም ለአራት ወራት በየቀኑ ወደ ቤት ሄደው ልጆቻቸውን ጡት የሚያጠቡበት የሁለት ሰዓት ፈቃድ አላቸው። ምንም እንኳን ጥቂት የማይባሉ የአፍሪካ ሀገራት እናቶች ልጆቻቸውን ጡት እንዲያጠቡ ለማበረታታት እየሞከሩ ቢሆንም እስካሁን ግን ከስድስት ወር በታች ላሉ ሕጻናት የእናት ጡት ወተትን ብቻ መመገብ የሚለውን ምክር ያሳካ ሀገር የለም። በዚህም ምክንያት የአፍሪካ ሀገራት እናቶች ህጻናት ልጆቻቸውን ጡት ማጥባትን እንዲያዘወትሩ ድጋፍ በማድረግ እንዲያመቻቹላቸው እየተጠየቁ ነው። የዓለም የጤና ድርጅት አራስ ልጆች ከተወለዱበት ጊዜ አንስቶ እስከ ስድስት ወር ድረስ የእናት ጡት ብቻ ቢመገቡ ሰውነታቸው በሽታን መቋቋም ይችላል ሲል ይመክራል። በአሁኑ ጊዜ ግን ብዙ ወጣት እናቶች ይህን ሲያደርጉ አይታይም። ለምሳሌ የ21 ዓመቷ ካሜሮናዊት ጊዚሌ ናጎኖ ከተወለደ ገና ስድስት ሳምንት የሆነውን ጨቅላ ልጇን ለማጥባት በቂ ጊዜ አላገኘሁም ትላለች ሰራተኛ ነኝ ይህን ህፃን ጡት ብቻ ማጥባቱ ይከብደኛል ወጣ ብዬ ገንዘብ ፈላልጌ እሱን መመገብ ይኖርብኛል። እሱን ለማጥባት ቤት ውስጥ ልቀመጥ ነው? እንዴት ሊሆን ይችላል? ለዚህም ሆነ ለዚያ መክፈል የሚያስፈልገኝ ሁሉ እንዴት ይሆናል? እርግጥ ነው ቤተሰብን ለማስተዳደር ሲባል በሚያደርጉት እንቅስቃሴ ጥቂት የማይባሉ እናቶች ልጆቻቸውን ጡት ብቻ ለማጥባት ይከብዳቸው ይሆናል። የአራት ልጆች እናት ለሆነችው ወይዘሮ ሮዝ መስቲካ ግን ልጆችን ጡት ማጥባቱ በምንም አይተካም። የእናት ጡት ወተትን በአግባቡ አግኝተው የሚያድጉ ልጆችም ካልጠቡት ይልቅ በቀላሉ ለበሽታ እንደማይጋለጡ በግል ተሞክሯ ማስተዋሏንም ትገልጻለች። እኔ መጀመሪያ ልጄን አላጠባሁ። እንደተወለደ ለአራት ሰዓት ያህል ቆይቶ ነው ሰጠኝ። በኖርማል ነው የወለድኩት። ግን ብርድ ነው በሚል ሰበብ ፎርሙላ ድረሰው ነው ያመጡት ጡጦ። እና እኔም ብዙ እውቀቱም ልምዱም ስላልነበረኝ ያው የመጀመሪያ ልጅ ያስቸግራል ጡት ማጥባት። እንደገና እንደምታውቂው እኛ ሀገር ስለ ጡት ማጥባት ትምህርትም አይሰጥም፣ እንዴት አድርጋ እንዲህ አዲስ እናት ጡቷን ማስለምድ እንዳለባት እና በዚህ ምክንያት የመጀመሪያ ልጄን አላጠባሁትም። ግን ሞክሬያለሁ አትሊስት ያለፍኩ ምናምን ለመስጠት ግን አባ የሚባል አይደለም። ሁለተኛ፣ ሶስተኛ፣ አሁን አራተኛ ልጅ ሶስት ወር አካባቢ ሆኗታል። ሁሉንም አልቻቸዋለሁ። ጉንፋን ወይም ደግሞ ተቅማጥ፣ ትኩሳት ቶሎ ቶሎ የሚይዛቸው አይደለም። ሶስቱ ልጆች በደንብ አቅም አላቸው። ሌላ ምግብ ተጨማሪ ምግብ ባይበሉ እንኳን የሰውነት አቅማቸው በሽታ መከላከል አቅማቸው በጣም ጠንካራ ነው። እርሳቸው ራሱ ከ ልዩነት አለ ወጡት የጠባው ልጅና ያልጠባው ልጅ ታስተያዩ በእኔ ቤት ውስጥ ልዩነት አለ። የህጻናት ሐኪም የሆኑት አባንጎሞ ሱዛንም የእናት ጡት ወተትን ጥቅም አስመልክተው የሚሰጡት ምክር የወይዘሮ ሮዝን ተመክሮ የሚያጠናክር ነው። ሁሉንም የምግብ ንጥረ ነገሮች የያዘ ነው ውድ ዋጋ የማያስከፍልና ልጁ መመገብ በፈለገበት ወቅት ሁልጊዜም ተገቢውን የሙቀት መጠን ጠብቆ የሚገኝ ነው። ከእናት ወደ ልጅ ሊኖር የሚገባውን ግንኙነት የሚፈጥር በመሆኑም ለእናቲቱ ምቾትን ያመጣል። ልጇን ጡት ማጥባት የማትችል እናት ህፃኑ ልጇ ሰውነቱን ከበሽታዎች የሚከላከልለትን የተፈጥሮ አቅም የማግኘት እድል ላይኖረው ይችላል ተብሎ ይታመናል። ለተለያዩ በሽታዎችም ህፃኑ የተጋለጠ ነው። ወይዘሮ ሮዝ መስቲካ እናቶች ረዥም የወሊድ ፈቃድ እንዲኖራቸው አጥብቃ ባላት አቅም በማህበራዊ መገናኛዎች ቅስቀሳ ታደርጋለች። ተጨማሪ የወሊድ ፈቃድ የምትጠይቀው ለምን ይሆን? ተጨማሪ ወሊድ ፈቃድ የምጠይቅበት አንደኛውና መሰረታዊ ጉዳይ ጡት ማጥባት ነው። ልጅ ከተወለደ በኋላ ለሱ ተብሎ የተዘጋጀ ልዩ፣ ምንም ነገር የማይተካው ምግብ ነው። ለህፃኑ አካላዊም አእምሯዊም ጤናው የሚገነባው በጡት ወተት ነው እና ያለን የጤና ድርጅት ደግሞ እንደገለጸው አንድ ህፃን ከተወለደበት የመጀመሪያው ሰዓት ጀምሮ ለስድስት ወራት ያለምን ተጨማሪ ምግብ የጡት ወተት መጥባት አለበት እና ያን ለማድረግ ስድስት ወራት ያስፈልጋታል። አንዲት እናት ከልጇ ጥገብ መሆን እና በስራ ላይ ያሉ እናቶች ይህን ማድረግ አይችሉም። በዚህ ምክንያት ሁለት ወር ብቻ ነው ህፃኑ ያለምንም ተጨማሪ ምግብ ጡት የሚጠባው ማለት ነው። ጥቂት ሴቶች ናቸው ተሳቶላቸው ጡት አልበው አስቀምጠው ሙሉውን ቀን ልጃቸው የጡት ወተት እንዲያገኝ የሚያደርጉት እንጂ አብዛኞቹ ከላም ወተት ጋር ወይም ደግሞ ከዱቄት ወተት ጋር እየቀላቀሉ ነው የሚያጠው። ስለዚህ ዋናው የተጨማሪ የወሊድ ፈቃድ የሚያስፈልግበት ምክንያት ህፃኑን ለስድስት ወራት ያለምንም ተጨማሪ ምግብ ጡት እንዲጠባ ለማድረግ ነው። ለእናቶች ተጨማሪ የወሊድ ፈቃድ ሊሰጥ እንደሚገባ ጀመርሹ ዘመቻ ነበረ። ምን ያህል ውጤት አመጣት ያለሽ? ባለፈው ለማርች ኤፕ ጊዜ ከእንትን ጋር አንድ ቃለ መጠይቅ ነበረኝ እና ያኔ ካየሁት አሁን በጣም ብዙ ለውጥ አለ። የሚቃወሙ የነበሩ ሰዎች አሁን ከላይ ጡት ማጥራት ትርጉሙ እየገባቸው እናቶችም እንዲሁም ትርጉሙ እየገባቸው ነው። ጥቅሙ ለእናት ብቻ አደለም ወይም ለህፃኑ ብቻ አደለም ለሀገር ጭምር ነው። ጤነኛ ልጅ ነው እንግዲህ አድጎ ተምሮ ትልቅ ሰው ሆኖ አገር የሚረከበው የሚራከበው ቤተሰብን ጠዋሪ ቀባሪ ይባላል። ና ነገ ልጆቻችን ናቸው። ጤነኛ ሆኖ ሲያድጉ እኛን የሚተኩት እና ያን የምናሳድገው መሰረት የምንጥለው ከአሁኑ ነው እና አሁን ኦልሞስት ሆኖታል። ሁለት ዓመት ይህን ዘመቻ ከጀመርኩ በጣም ብዙ ለውጥ አለ እና በተለያዩ መገናኛ ብዙኃንም ይሄው ጉዳይ እየተወራበት ነው መንግስትም አሁን ተጨማሪ የወሊድ ፈቃዱን ገና ቢሆንም የህፃናት ማቆያ ረቂቃ አዘጋጅቶ ለተወካሽ ምክር ቤት አቅርቧል እና ብዙ ለውጥ እያየበት ነው። ምናልባት እንግዲህ ከዚ የበለጠ መገናኛ ብዙሃንም ትኩረት ሊሰጡትና ቢሰራበት በቅርቡ ተጨማሪው ልጅ ፈቃዱም የህፃናት ማቆያውም ይዘጋጅና ሁሉም ህፃናት ያለምን ተጨማሪ ምግብ ስድስት ወር ይጠባሉ። እናቶች በልበሙሉነት ሀሳባቸውን ሰጥተው ስራቸውን ይሰራሉ እና ለሀገራችን በጣም ብዙ የሚጠቅም ነገር ይሆናል ብዬ አስባለሁ። የዓለም የጤና ድርጅት የናጡት ጨቅላ ህጻናትን ለሞት ከሚያደርስ በሽታ ሊያድን የሚችል የመጀመሪያው ክትባት ማለት እንደሆነ ነው የሚናገረው። እስከ ጎርጎሮሳዊ 2025 ዓ ም ድረስ በዓለም ከሚገኙ ህጻናት 50 በመቶ የናጡት ወተት ብቻ ከተመገቡ ለቀጣይ 1 10 ዓመታት የ520 ሺ ልጆች ህይወት ከሞት እንደሚተርፍ በዝቅተኛና መካከለኛ ገቢ ባላቸው ሀገራትም በኢኮኖሚው ዘርፍ እስከ 300 ቢሊዮን ዶላር ማፍራት እንደሚቻል የዓለም ባንክ በበኩሉ ግምቱን አስቀምጧል። በነገራችን ላይ ባሳለፍነው የሳምንት መጨረሻ ቅዳሜ ዕለት ማለት ነው ሁለት ሺ የሚሆኑ የፊሊፒንስ እናቶች የህፃናትን ሞት መቀነስ እንደሚያስችል ለማሳየትና በአደባባይ ጡት ማጥባት ነውር ነው የሚለውን ልማድ እንደሚቃወሙ ለመግለጽ ህዝብ በሚሰበሰብበት ስፍራ ልጆቻቸውን ሲያጠቡ ውለዋል። ፊሊፒኖች ይህን ሲያደርጉ እዚህ ጀርመን በርሊን ከተማ ደግሞ አንዲት እናት ልጇን ሻይ ቡና ልትል በገባችበት ምግብ ቤት ውስጥ ማጥባት አትችኝም በመባሏ ምክንያት እናቶች ልጆቻቸውን ህዝብ በሚሰበሰብባቸው ስፍራ ጭምር ማጥባት እንዲችሉ በህግ እንዲደነገግ ዘመቻ ጀምራለች። የሶስት ወር ህፃን ልጇን ይዛ ከባለቤቷ ጋር ከገባችበት ካፌ እንዳታጠባ ስለተነገራት ጥላ የወጣችው ዮሀና ሽፓንከ በኢንተርኔት በጀመረችው የማስተባበር ዘመቻ እስካሁን የ17 ሺህ ሰዎችን ፊርማ ለድጋፍ አሰባስባለች። የእናት ጡት ወተትን በተመለከተ ሌላው የተሰማው መረጃ ደግሞ በኢንተርኔት አማካኝነት ትኩስ የእናት ጡት ወተት ሽያጭ መጧጧፉን ይገልጻል። ጀርመን ውስጥ አዲስ የተጀመረው ይህ ንግድ ዩናይትድ ስቴትስ ውስጥ ደግሞ ረብጣ ዶላር የሚያዝቅ ገበያ እንዳለው መረጃው ይጠቁማል። ለዚህ ንግድ የጀርመኑ ገበያ የወጣው ማስታወቂያ ደግሞ ጫማም ሆነ መጽሐፍትም በኢንተርኔት መግዛት ተችሏል። የእናጡት ወተትም ለሽያጭ ቀርቧል ይላል። የእናጡት ወተት ለሽያጭ መቅረቡ ልጆቻቸውን ራሳቸው መንከባከብ ለማይችሉ እናቶች መልካም አማራጭ መሆኑን የሚናገሩለት ቢኖሩም ለሕጻናቱ አደገኛ ነው በማለት አጥብቀው የተቹትም አልጠፉም። አድማጮች ሀያ አምስተኛውን የጡት ማጥባት ሳምንት በተመለከተ ለዕለቱ ያልነውም በዚሁ አጠናቀቅን። ጡት ማጥባት እንዲችሉ ለእናቶች ረዥም የወሊድ ፈቃድ እንዲሰጥ የምትቀሰቅሰው ወይዘሮ ሮዝ መስቲካን ለሰጠችን አስተያየት እናመሰግናለን። እናንተም አስተያየት ጥቆማችሁን አካፍሉን። እየለገሰ ነኝ። ሰላም ሁኑ።